ትምህርት ቤቱ ያው ትንሽ የተጎዳ ትምህርት ቤት ነበረ። የመንግስት ትምህርት ቤት ነው። ወደ ሰላሳ ስምንት ዓመት ገደማ ይሆነዋል ከተመሰረተ። በእንጨትና በጭቃ የተሰሩ የመማሪያ ክፍሎች ስለነበሩ ያው በእርጅና ምክንያት መፈራረስ ጀምረው ነበር። ሰው በአጋጣሚ ነው ወደ ትምህርት ቤቱ የሄድኩት። ቀለም ምናምን ለመቀባት ፈልጌ ነበር የሄድኩት። ያው ሳያው ግድግዳዎቹ የሚፈራረሱ ስለነበሩ ሜቢ እንደ ፕሮጀክት ይ ብንቀሳቀስ ይሻላል፣ አዲስ ብሎክ ነው የሚያስፈልገውና እንደዛ አስቤ ተመለስኩኝ ያው ሶሻል ሚዲያን ተጠቅመን ብዙ እንቅስቃሴ ያደረግኩኝ እኔም ባለቤቴም ዶነሮችን ለማግኘት ሞከርን። ያው የሶሻል ሚዲያ ሞስትሊ የፌስቡክ ጓደኞቼ በዛ በኩል ነው ዶነሮችን ያገኘ ነው። ገንዘቡን ከስር ከስር ስናገኝ ያው ወደ ስራ እያዋለን ስምንት የመማሪያ ክፍሎችን ያው ሁለት ብሎኮች ሰራን ማለት ነው። ምን ያክል ጊዜ ፈጅ ይሄ አዳዲሶቹን ረድፎች ለመስራት፣ ምን ያክልስ ገንዘብ ለማስተባበር ቻላችሁ? ስራ ከጀመርንበት ጊዜ ጀምሮ እስከምንጨርስ አራት ክላስ ሩም ያለው አንድ ብሎክ ሰባት ወር ወስዷል። ከዛን ለስድስት ወር አረፍንና እንደገና ሁለተኛውን ብሎክ ትንሽ ገንዘብ ከያዝን በኋላ ጀመርን። እሱም በተመሳሳይ ወደ ሰባት ወር ገደማ ወስደዋል። ስለዚህ እያንዳንዳቸው ሁለቱም ብሎኮች ሰባት ሰባት ወር ወስደዋል። የገንዘብ ማሰባሰቡን በዛው ነው የሄደው ማለት ከስር ነው ገንዘቡንም ማሰባሰቡንም ስራውን መስራቱንም ፓራለል ነው የሄደው። ገንዘብ የተሰባሰበው ሙሉ ስራው ወደ አንድ ነጥብ ሰባት አንድ ሚሊዮን ብር ወስዷል። ስምንቱንም ክላስሩም ለመስራት አንድ ነጥብ አራት ሚሊዮን ገደማ ተሰብስቦበታል። ትምህርት ቤቱ አዳዲስ ረድፎች እንደተገነቡለት ከታወቀ በኋላ ከአካባቢው ማህበረሰብ ከትምህርት ቤቱ ተማሪዎች ስላገኘሽው ምላሽ ንገሪልኝ ደስተኞች ናቸው በጣም እዛው አካባቢ ሰዎች ልጆቻቸው እዛው ነው የሚማሩት ስለዚህ ስድስት መቶ ሀምሳ ተማሪዎችን ይቀበላል ትምህርት ቤቱ ትንሽ ትምህርት ቤት አይደለም። ብዙ ተማሪዎች አሉበት እና ተማሪዎችም በጣም ደስተኞች ናቸው ኮሚኒቲው እዛ አካባቢ ያለው ማህበረሰብ በጣም ደስተኛ ነበር ያው አካባቢው እኔ ተወልጄ ያደኩበት ሰፈር ነው እኔ ሴም ቀበሌ ላይ ነው እና ብዙዎቹን ሰዎች አውቃቸዋለሁ በደንብ በአካልም አውቃቸዋለሁ፣ ወላጆችን እና ያው ብዙ መርቀውኛል፣ ደስ ብሏቸዋል። የከተማው አስተዳደርም በጣም ደስ ብሎታል። ያው ጥሩ ነበር ጥሩ ፊድባክ ነበረው። አሁን ደግሞ ሌላ ስራ ለመጀመር መነሳትሽን ሰምተናል። ቀጣዩ ልትሰሩ ያሰብሽው ጉዳይ ምንድን ነው? ቤተ ንባብ ወይም የቤተ መጽሐፍት ግንባታ ለመጀመር ፈልጌ ያለው እና እዛ ላይ ነው እየሰራሁ ያለሁት። ሆፕፉሊ የካቲት ላይ ወደ ስራ እንገባለን። ኦንግራውንድ የህዝብ ቤተ መጽሐፍ ነው የሚሆነው። ጎንደር በተለምዶ ኤልሼፕ አካባቢ የሚባል ሰፈር አለ። ቀበሌ አስራ ሶስት ላይ የሚገኝ አካባቢ ነው። ትንሽ ቦታው ጥሩ አይደለም ማለት ዴንስ ፖፑሌትድ ነው። በጣም ብዙ ሰው ያለበት ኤሪያ ነው፣ ግን ምንም ነገር የለም። ለወጣት ሊሆን የሚችል ነገር የለም። መጠጥ ቤቶች ይበዛሉ፣ ጫት ቤቶች፣ ሲሳ ቤቶች ይበዛሉ እዛ ኤሪያ ላይ እና ያው ገጽታውንም ለመቀየር ለወጣቱም ደግሞ አማራጭ ለመስጠት ሊውሉ የሚችሉበትን የተሻለ ቦታ የተሻለ ኤንቫይሮንመንት ለመፍጠር በሚል ነው እዛ የተነሳ ነው። ያው ጥሩ እየተንቀሳቀስ ነው። አሁን እንግዲህ ብዙ ወጣቶች ብዙ ነገሮችን ለመለወጥ ያላቸውን አቅም በደንብ አልተጠቀሙበትም በሚል ወቀሳ ይቀርባል። ወጣቶች ለማህበረሰቡ የሚተርፉ ስራዎችን ለመስራት ምን መደረግ አለበት? ምንስ ማድረግ አለባቸውም? ያው በግሌ የማስበው እድል ሊሰጣቸው ይገባል ነው ትንሽ ፑሽ ነው የሚፈልገው አሁን ወጣቱ ወደ ስራ ለመግባት ወይም ያው ጥቅም ያለው ነገር ኮሚዩኒቲው ሊጠቅም ሊረባ የሚችል ነገር ለመስራት ቻንስ ብቻ ነው የሚፈልገው። አሁን የኔን ፕሮጀክት ስጀምር ተጀምሮ እስከሚያልቅ ድረስ በባለሀብት ደረጃ የተሳተፈበት ማንም ባለሀብት የለም፣ እዚያ ፕሮጀክት ላይ የትምህርት ቤቱን ፕሮጀክት በሙሉ ሰርተን እስክንጨርስ አብዛኞቹ ሶሻል ሚዲያ የሚጠቀሙ ፌስቡክ የሚጠቀሙ ወጣቶች ናቸው ዶነሮቼ የነበሩት ማለት ነው እና ትልቅ የሚባል ዶነር አልነበረም በባለ ሀብት ደረጃ ኦር በተቋም ደረጃም ያገዛ አልነበረም ነበር እዛኛው ላይ እና ትንሽ ቅስቀሳ ብቻ የሚፈልገው ማለት ነው። እኔ እየተረዳሁት ያንን ነው። እኔ ይሄን ነገር ይዤ ስመጣ አሁን የኔ ሁለት ሺ ብር እዛች ጋር ሄዳ ወይ የኔ ሶስት ሺ ብር እዛች ጋር ሄዳ ትምህርት ቤት ትሆናለች ወይ ብለው አላሰቡም ነበረ። ግን ያው እየሰራን እያሳየናቸው ስንሄድ ደይወር ሃፒ እና አብዛኛው ወጣት ነው የተሳተፈበት ፕሮጀክት የሚመስለኝ ያው እድሉ ቢመቻችላት ብዙ ሰው መውጣት ይችላል ብዬ አስባለሁ በምን ስራ ላይ ነው የተሰማራሹው የነገዋ አክሱ ማየት ደርሳ ማየት የምትፈልግበት ቦታ አሳለ ወይ ኤሌክትሪካል ኢንጂነር ነኝ በሙያዬ ሀቴካ ሲቲ ሶሉሽንስ ካምፓኒ የሚባል ድርጅት ያለኝ አዲስ አበባ ውስጥ እሱን ማኔጅ አደርጋለሁ ሰው በሶፍትዌር እና ሲስተም ዲዛይኒንግ ላይ ነው ያለሁት አሁን የግል ስራ እሱ ነው ወደፊት ያው መምህር መሆን ነው ፈልገው ሞር በዩኒቨርሲቲው መግፋት ፈልጋለሁ ዩኒቨርሲቲ ላይ መስራት የምፈልገው እሱ ነው። እንግዲህ አላማ መልካም። እንግዲህ አክሱማይት ያሰብሽው ሁሉ እንዲሳካ እንመኛለን። የጋቢና ቪኦኤ እንግዳ ለመሆን ስለፈቀድሽ በድጋሚ አመሰግናለሁ።